ሊቀመንበሩ አቶ ይልቃል ጌትነትና አንድ ሌላ ከፍተኛ የአመራር አባል እንዲሰናበቱ የጠየቀው የሰማያዊ ፓርቲ የሥነ ሥርዓት ኮሚቴ ውሳኔ በፓርቲው የኦዲትና ቁጥጥር ኮሚሽን እየታየ መሆኑ ተዘግቧል። አቶ ይልቃል ጌትነትን እስክንድር ፍሬው ዛሬ ያነጋግሯቸዋል። በተቋቋመ በአጭር ጊዜ ውስጥ ታዋቂነትን እንዳገኘ የታየው በ2007 ምርጫም ከቆይታው በላይ የተፎካከረው ሰማያዊ ፓርቲ የውስጥ ችግር እንዳጋጠመው እየታየ ነው። የፓርቲው ብሔራዊ የሥነ ሥርዓት ኮሚቴ በተለያዩ አመራሮች ላይ ያስተላለፈው የጥፋተኝነትና የቅጣት ውሳኔ ተቃራኒ አስተያየቶችን አስከትሏል። ብሔራዊ የሥነ ሥርዓት ኮሚቴው እንደገለጸው ካለፈው ታህሳስ ጀምሮ በአምስት የፓርቲው አመራሮች ላይ የቀረበውን ክስ ሲመለከት ቆይቷል። ክሱ የቀረበባቸውም ሊቀመንበሩ አቶ ይልቃል ጌትነት የቀድሞው ምክትል ሊቀመንበር አቶ ስለሺ ፈይሳ፣ የቀድሞው የፋይናንስ ኃላፊ አቶ ወሮት አዋሴ፣ የድርጅት ጉዳይ ኃላፊ የነበሩት አቶ ጌታንህ ባልቻ፣ እንደዚሁም የብሔራዊ ምክር ቤት ተጠባባቂ አባል ወይንሸት ሞላ መሆናቸውን አመልክቷል። የቀረበባቸው ክስም የፓርቲውን ገንዘብ ያላግባብ ከመጠቀም ጋር የተያያዘ እንደሆነ ተገልጿል። የክሱ ሂደት የታየውም በተቀመጠው የአሰራር መመሪያ እንደዚሁም በፓርቲው መተዳደሪያ ደንብ መሰረት መሆኑን የኮሚቴው ሰብሳቢ ወይዘሮ ሀና ዋለልኝ ትናንት ለቪኦኤ ገልጸዋል። አምስቱንም ተከሳሾች ጥፋተኛ ያደረገው ኮሚቴው ሊቀመንበሩ አቶ ይልቃል ጌትነትና የቀድሞው የፋይናንስ ኃላፊ አቶ ውሮ ታዋሴ ከፓርቲው እንዲሰናበቱ፣ ሌሎች ተከሳሾች ደግሞ ከደረጃቸው ዝቅ እንዲደረጉ ወስኗል። የፓርቲው የኦዲትና ምርመራ ኮሚሽን በበኩሉ ውሳኔውን ባይሰርዝም ለጊዜው አግዶታል። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ትናንት ለቪኦኤ ሲናገሩ ውሳኔው የታገደበትን ምክንያት አስረድተዋል። ለፓርቲው በይፋ ከመገለጹ በፊት በማህበራዊ ድረገጾች ወጥቷል፣ እንደዚሁም አንድ ተከሳሽ ቅሬታ ሌላው ደግሞ አቤቱታ አቅርበዋል የሚል ነው ምክንያቱ ኮሚሽኑ ጉዳዩን እየመረመረ መሆኑን ውሳኔውን የመሻር የማጽደቅ አልያም የማሻሻል መብት እንዳለውም አመልክተዋል። ውሳኔው ከተላለፈባቸው አንዱ የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን ሂደቱ ህገወጥ ውሳኔውም ተቀባይነት የሌለው መሆኑን ዛሬ ለአሜሪካ ድምፅ ተናግረዋል እሳቸው እንዳሉት የክሱ ሂደት የተካሄደው ከሳሽ በሌለበት ነው። በእኛ ላይ የሚናፈሱ አሉባልታዎች ስለነበሩ እንድንከሰስ ጉዳዩን በኮሚቴው እንዲታይ የጠየቅነው እራሳችን ነበርን ብለዋል አቶ ይልቃል። ይህም ሆኖ ክሱን የመሰረቱት የፓርቲው ብሔራዊ ምክር ቤት ሰብሳቢ መልሰው እንዳቋረጡት አቶ ይልቃል ያስረዳሉ። አቶ ይድነቃቸው ከበደ የህግ ባለሙያም ነው የምክር ቤታችንም ሰብሳቢ ነው። የብሔራዊ ምክር ቤቱ ሰብሳቢ ነው። ምክር ቤቱ ሰብሳቢ ነው። በዚህ መሰረት የምክር ቤቱን ውሳኔዎች ያስፈጽማል። ስለዚህ ክሰስ ሲባል አየው ነገሩን፣ መረጃውን የማይጠቅም ነገር መሆኑን ስለተረዳ አልከስም። በእኔ ስም የሚደረግ ማንኛውም ልውውጥ ከጀመረው በኋላ ምን ያህል ደረጃ ከሄዱ በኋላ ክሱን፣ ሂደቱን ትንሽ ጀምረውት ከዛ መልሶ አቆሙት። ወረቀቱን ጻፈ። ከዛ በኋላ እንደነገርኩ እኛ ክሱን የምንፈልገው ራሳችን ለማጥራት እኛ ስለነበር ወረቀቱን ለማን ጻፉ? ለስነ ስርዓት ኮሚቴው። ለስነ ስርዓት ኮሚቴው ጻፉ። ከዛ በኋላ እነሱ ይታይ ብለው ጻፉ መጀመሪያ። ከዛ በኋላ እኛ ትቸዋለሁ ብለው ለነሱ በደብዳቤ ሰጡ። ምክር ቤቱም ከፈለገ ሌላ ሰው በዚህ ጉዳይ መወከል ይችላል፣ እኔ አልሄድም። ከዛም በኋላ በተደጋጋሚ እኛ እንሄድ ነበር። ምክንያቱም ራሳችንን ቅድም እንደነገርኩ ክሊን ለማድረግ እንዲመቸን የውስጥ ዲሞክራሲውንም ለማዳበር ብለን እንሄድ ነበር። መልስ ስንሰጥም የሚቀበለን አጠንስም አልነበርም ነበር። መከላከያ ምስክርም ስናመጣ የለም። በኋላ ላይ እኛ በለለንበት ምስክሮች ተብሎ ማን እንዳመጣቸው የማይታወቁ ሰዎች ይመሰክሩ ነበር እኛ በለለንበት። እንግዲህ ይሄም የሚሆነው የዲሲፕሊን ኮሚቴና ኦዲት ነው የሚጠራቸው አሉ። አሁን ስሰማ ነዛን ሰዎች እየፈለገ አሁን ቅድም እንዳልኩ በዚህ ውስጥ የለሁበትም ብሎ ለእነሱም ደብዳቤ ጽፎ ለምክር ቤቱም በይፋ ሳውቆ በሌለበት ሁኔታ እሱ የምክር ቤቱ ተወካይ ሆኖ ክሱ ሲካሄድ እንደቆየ ተደርጎ ፍርድ እንደተሰጠ አድርገው ውሳኔ እንደተሰጠ አድርገው ምስክር በምስክር ተረጋግጦ ተወስኖባቸዋል አሉ። የማን ምስክር ናቸው ነው እሱ? ማን ያመጣቸው ምስክር ናቸው? ማን የክስ ሰነኛ? ስለዚህ ክስ ሳይኖር ፍርድ አለ? እና ይሄንን ነገርም አሁን ምን እየተናገረው፣ ትናንትና ማንተ ኢንተርቪው ስታደርግ እንደሰማው ከኦዲት እና ምርመራ ይሄን ጉዳይ እያየው ነው ያጠናው ነው ብላል። ምንም ያጠናው ነገር የለም። ይሄ በስነ ስርዓት ህግ መሰረት በአገሪቷም ህግ መሰረት ከሳሽ ሳይኖር ክስ የለም። እዚህ ላይ አቶ ይልቃል በፓርቲያቸው አሰራር መሰረት የብሄራዊ የስነ ስርዓት ኮሚቴው መረጃዎች እጁ ላይ ከገቡለት ከሳሽ ቢኖርም ባይኖርም ጉዳዮችን ማየት ይችላል ወይስ አይችልም? እንዴት ነው አሰራራችሁ? ክስ ይቀርብለታል። ተከሳሽ አለ። ከሳሽ አለ። ሁለቱ የሚያቀርቡትን መረጃዎች አይቶ ውሳኔ ይሰጣል። ስለዚህ የዲስፕሊን ኮሚቴ ክስ እስካልቀረበለት ድረስ ምንም ነገር አያይ። ከሳሽ መሆን ያለበት ይሄኛው ከሌ ከሌ ነው በሚል የተቀመጠ አለ። ለምሳሌ የብሄራዊ ኮሚቴው ብቻ ነው መከሰስ የሚችል አይደለም። አባላት ሊከሱ ይችላሉ። ብሄራዊ ምክር ቤት ሊከስ ይችላል። ስራ አስፈጻሚ ሊከስ ይችላል። ማንኛውም ሰው ሊከስ ይችላል። ክስ የማቅረብ መብት ልክ እንደ ፍርድ ቤት አሰራር ነው። ነገር ግን ራሱ ተነስቶ ራሱ ምስክር ሰርቶ ራሱ ከሳሽ ነው፣ ራሱ እንደዛ አይነት አሰራር የለም። ለኦዲትና ምርመራ ኮሚሽኑ ምንም አይነት ቅሬታ አለማቅረባቸውን ያስረዱት አቶ ይልቃል የምንጠብቀው ነገርም የለም ብለዋል። ብሔራዊ የሥነ ምግባር ኮሚቴው፣ የኦዲትና ምርመራ ኮሚሽኑ እንደዚሁም የፓርቲው ጽፈት ቤት ኃላፊነቴን እንዳልወጣ አድርገውኛል ሲሉም አቶ ይልቃል ተናግረዋል። በዚህ መነሻነትም የፓርቲውን ጠቅላላ ጉባኤ መጥራታቸውን አስታውቀዋል። ፓርቲው ስራ መስራት አልቻለም። ከጉባኤ በኋላ በጣም ችግር አጋጥሟል። ይሄንንም ነገር ኦዲትና ምርመራ ችግር እየፈጠረ ስለሆነ ጉባኤ እንዲጠራ ሊጠይቅ ያለው፣ ስለዚህ በጠቅላላ ጉባኤ ይሄ ኦዲትና ምርመራ የተባለው ስራውን በኃላፊነቱ በአግባቡ እየተወጣ እንዳለለ ያቋቋመው ኮሚቴ ይህን ሁሉ ተደጋጋሚ ስህተት እየሰራና በፓርቲው ላይም በደጋፊውም ላይ ትልቅ የስነልቦና ችግር እያደረሰ ስለሆነ ጉባኤ በአስቸኳይ እንዲጠራልኝ ይጠይቃለሁኝ። እኔ ጉባኤም የምንጠራው ይሄ ዲስፕሊን ኮሚቴና ኦዲትና ምርመራ ስራውን በአግባቡ ስላልሰራ እኔን አላሰራይ ስላለ እኔ ነኝ ከሳሹኝ። ወደዛ የምንሄደው ወደዛ ጉባኤ የምንሄደው የሰጣችሁኝን ኃላፊነት እንዳልወጣ እኒህ ሰዎች ይህን ይህን እየሰሩ ስላስቸገሩኝ በእነዚህ ሰዎች ላይ አንድ ውሳኔ ውሰኑልኝ ብዬ እኔ ነኝ ያስጠራሁት ጉባኤ። እናም የሰማያዊ ፓርቲ የውስጥ ልዩነት ባለበት እንደቀጠለ ነው። ሁለቱ ወገኖችም የየራሳቸውን አቋም ትክክለኛነት እየተናገሩ ይገኛሉ። የኮሚቴዎቹና የፓርቲው አመራሮች አቋም ሊቀራረብ፣ ቅራኔዎችም ሊታረቁ ስለመቻላቸውም ምልክት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ